በባህር ዳር ከተማ በዛሬው ዕለት በቤት ውስጥ የመዋል አድማ ተደርጎ ነበረ። ባለፈው ዓመት በዛሬዋ ቀን በአካባቢው በተካሄደው ሕዝባዊ የተቃውሞ እንቅስቃሴ ወቅት የተገደሉትን ለማስታወስ የተደረገ መሆኑንም የአካባቢው ነዋሪዎች ይናገራሉ። ለደህንነታቸው ሲሉ ስማቸው እንዳይገለጥ የጠየቁትን አስተያየት ሰጪ የአሜሪካ ድምፅ ማምሻውን ካነጋገራቸው ውስጥ አንዱ ናቸው። አሉላ ከበደ ነው ያነጋገራቸው። በተመሳሳይ ምክንያት የተናጋሪው ድምፅ ሆን ተብሎ የተቀየረ መሆኑንም ከወዲሁ ለማስታወቅ እንወዳለን። ንጋት ላይ የፍንዳታ ድምፅ መሰማቱን በመናገር ይጀምራሉ። ባህር ዳር ከተማ ውስጥ ከሌሊቱ አስር ሰዓት ወይም አስር ተኩል አካባቢ ፍንዳታዎች ነበሩ። ከዛ ከጠዋት ጀምሮ የቤት ውስጥ መዋል አድማ ተደርገዋል። ሰው አይንቀሳቀስም ነበር፣ መኪናዎች አይንቀሳቀሱም፣ የንግድ ቤቶች ተወዘግተዋል፣ ማንም አይንቀሳቀስም ነበር። ጠቅላላ እስከ ስንት ሰዓት ድረስ ነው ይሄ እንቅስቃሴ የተገቶ የነበረው? በአሁኑ ሰዓት ስ ምን አይነት እንቅስቃሴ አለ? ከጠዋቱ ጀምሮ እስከ ቀኑ ስምንት ሰዓት ተኩል አካባቢ ተገቶ ነው የዋለው። እስካሁንም ንግድ ቤቶች አልተከፈቱም፣ ባጃጆችና መኪኖች ናቸው አልፎ አልፎ ስራ የጀመሩት እንጂ ንግድ ቤቶች እስካሁን አልጀመሩ ንግድ ቤቶች ሲሉ ሱቆች፣ መደብሮች፣ መደብሮች ሆቴሎች፣ ጠቅላላ ዝግ ናቸው። የሰው ውስጥ እንቅስቃሴ ምን ይመስላል? እግረኛው ከወትሮ በተለየ መንገድ እንቅስቃሴ ቀንሷል። አሁን ምን ይታዩታል በዚህ ሰዓት? በአሁኑ ሰዓት እየዘነበ ነው ዝናብ። ግን ዘጠኝ ሰዓት አካባቢ ላይ ወጥቼ ነበር ወደ ከተማ እና ሰው አልነበረም። የዛን አካባቢ ነው በቃ ዘጠኝ ሰዓት ስምንት ሰዓት ተኩል አካባቢ አንዳንድ ባጃጮች መንቀሳቀስ ይጀምራሉ። ሰው መውጣት ጀምሯል። ግን እስከ ስምንት ሰዓት ሰው አልነበረም። እስከ ቀኑ ስምንት ሰዓት በነበረው ጊዜ ውስጥ እንቅስቃሴዎች ተገተው ተሽከርካሪዎች የማይታዩበትና የንግድ ቤቶች መደብሮች ተዘግተው ያሉበትን የገለጹልን። ምንድን ነው ምክንያቱ? እርሶስ ከተረዱት ይህ እንቅስቃሴ እየተገታበት ማንስ አስተባበረው? የባህር ዳር ሕዝብ ነው ማን እንዳስተባበረው አላውቅም። ነገር ግን አድማዎች የዛሬ አመት ሁለት ሺ ስምንት አመተ ምህረት ባገጃቸውን ሰልፍ የወጡ ሰላማዊ ሰዎች ላይ በደረሰው የሞት አደጋ የተገደሉት ሰዎች ለማሰብ ነው ዛሬ፣ እና በተጨማሪም ደግሞ በከተማው ላይ ባሉ ንግዶች በተጣለው ግብር ምክንያት በሁለት ምክንያቶች ነው ዛሬ እንደዚህ አይነት የቤት ውስጥ መዋል አድማ የተደረገ። መልካም። ቀደም ብሎ ዛሬ ማለዳ ላይ የቦምብ ፍንዳታ መሰማቱን ገልጸዋል። የት አካባቢ እንደሆነ ያደረሰው ጉዳትም ካለ እርስዎ የሚያውቁት ነገር አለ? ቦምብ ፍንዳታ አድርሰዋል። ሰው ላይ ጉዳት ለማድረስ ሳይሆን የሚባለው ለሚደረገው ሰላማዊ እንቅስቃሴ ቤት ውስጥ የመዋሉን ምልክት ነው። የት አካባቢ እንደሆነ ያውቃሉ? አላወቅኩም። እሱን ፍንዳታውን ብቻ ነው። ከተንቀሳቀስኩባቸው አካባቢዎች አልፎ አልፎ ጥቁር ልብስ ለብሰው የሚንቀሳቀሱም ነበሩ። ዘኑም ይሄው ቀደም ብለው የገለጹትን ባለፈው አመት በዚህ ቀን በባህር ዳር ከተማ ሰዎች የተገደሉበትን ለማስታወስ ነው። አድማጮች የተባለውን አድማ አስመልክቶ የከተማይቱንና ሌሎች የአካባቢ ባለሥልጣናት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደ ቀናን እናቀርባለን።